ቃል አቀባዩ የኬንያው ፕሬዝዳንት ኡሁሩ ኬንያታ ከሰሞኑ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ የጋራና ተዛማች ጉዳዮች ዙሪያ መወያየታቸውን ገልጸዋል። ፕሬዝዳንቱ ወደ አዲስ አበባ የመጡበትን ዓላማ እንዲያብራሩ የተጠየቁት ዲና አንዳንድ ዓላማዎች ሁሉም የሚገለጹ እንዳልሆኑ ተናግረዋል። አንዳንድ ዓላማዎች የሚመጡባቸው ዓላማዎች ዴሊኬት ናቸው። ለምሳሌ ከሽምግልና ጋር በተያያዘ የሚመጣውን ነገር በሚዲያ አይደለም ሰዎች የሚሸማገሉት። አሁን ለምሳሌ የፕሬዚደንት ኦባሳንጆ ባለፈውም ጊዜ እንደነገርኳችሁ የፋክት ፋይንዲንግ ሚሽን ነው። መሪዎች መሀል ብዙ ጊዜ ኢንፎርማል ኢንፎርማልም በጊዜ ውይይት ይደረጋሉ። ከዚህ አንጻር ዝርዝር ነገሮች አሁን ባይኖሩም ብዙም ባያስጨንቀን፣ ይልቁንስ የኢትዮጵያ ጉዳይ የአፍሪካ ጉዳይ እየሆነ የሚለው ኦብቪስሊ እንደዛ እየመጣ ነው ያለው ተገፍቶ። ትላንትና የኬንያ የውጭ ጉዳይ ሚኒስትር በጣም ምስጋና ይግባቸውና የኬንያን መንግስት ፖዚሽን ነው የሚገልጸው በኢትዮጵያ ውስደን እንተማመናለን፣ ኢትዮጵያን ጉዳይ በራሷ መፍታት ትችላለች የሚለውን በአደባባይ ነው ተናገሩት። ከአስቸኳይ ጊዜ አዋጁ አተገባበር ጋር በተያያዘ የውጭ አገር ዜጎች፣ የዓለም አቀፍ ማህበረሰብ ተቋማትና የኤምባሲ ሰራተኞች የሚያነሷቸው ቅሬታዎች እንዳሉም ቃል አቀባዩ ተናግረዋል። ሆኖም ህጉ የሀገር ሉዓላዊነት ለመጠበቅ የወጣ በመሆኑ ሊከበር ይገባል የሚል ምላሽ ሰጥተዋል። ስቴት ኦፍ ኢመርጀንሲን ተግባራዊ ከማድረግ ጋር የሚደረጉትን አንዳንድ እንቅስቃሴዎች መብታችንን ተጋፍተዋል የሚል ኮምፕላይንስ አሉ። የሀገር ሉዓላዊነት፣ የሀገርን ነጻነት ለመጠበቅ የወጣ ህግ ነው፣ ማንኛውም ሰውን ማክበር አለበት ነው መነሻው። እነዚህ ሰዎች ግን የውጭ ሀገር ዜጎች በመሆናቸው፣ የተለየ ብሔረሰብ አባላት በመሆናቸው፣ የተለዩ ዜጎች በመሆናቸው፣ የተለየ ቋንቋ ስለሚናገሩ ተለይቶ ታርጌት የተደረጉበት ሁኔታ የለም። ነገር ግን በአፈጻጸም ላይ በተለይ ይህን የሚያስፈጽመው ኃይል ፖሊስ አካባቢ ግድፈቶች ሊኖሩ ይችላሉ፣ ታይተዋልም እና ግን በአጠቃላይ እንደ መንግስት አቅጣጫ መወሰድ እንደሌለበት ነው። አምባሳደር ዲና የዓለም አቀፍ መገናኛ ብዙሀን ዛሬም የኢትዮጵያን ነባራዊ ሁኔታ አጣሞ የማቅረብ የሌለን ነገር የመዘገብ ሀገሪቱ ላይ ግፊት የመፍጠር ስራ ላይ ተጠምደዋል በማለት ገልጸዋል የመንግስትን የሰብአዊ ድጋፍ የማቅረብ ተግባርንም የሚያንኳስሱ ዓለም አቀፍ ተቋማት እንዳሉ ገልጸው ኮንነዋል ወደ ላሊበላና ኮምቦልቻ ከተሞች ለተረጂዎች ድጋፍ ለማቅረብ መንግስትን የጠየቁ የረድኤት ድርጅቶች ከመንግስት ምላሽ እንደተሰጣቸው ገልጸው ሆኖም በረራዎቹ መቼ እንደሚጀመሩና በምን ያህል ደረጃ ስራው እንደሚከናወን ሩም ፍላይቶች ወደ መቀለም ይኮሄዳሉ በዛ መሰረት አሁን ኮምቦልቻም ላሊባላም እዛ ሪሊፍ ደሊቨሪ አለን የአማራ ክልል አካባቢ እንሰጣለን እያሉ ስለሆነ ወደዛም መንግስት ይፈቅዳል ለማለት ነው። ኦልሬዲ ጅቡቲ የሚገኙት የአሜሪካው የጦር አዛዥ ከሰሞኑ ኢትዮጵያን በተመለከተ ተናገሩት ስለተባለው የተጠየቁት አምባሳደር ዲና የጦር መሪው የፖለቲካ ሰው ስላልሆኑ የአሜሪካ አቋም ነው አንልም ብለዋል። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።